የዛሬቱን ኢትዮጵያ ሁለንተናዊ አያያዝ በመመርመር ቀጣዩ ምዕራፍ ሊሆን ይገባዋል ያሉትን በማስፈር የለውጡን አቅጣጫ በየበኩላቸው የቃኙ ሁለት የፖለቲካና የምጣኔ ሀብት አዋቂዎች ናቸው በቅርቡ ይፋ ያደረጓቸውን ጽሑፎች መሠረት ባደረገ ተከታታይ ዝግጅት የሚከራከሩት። የመጀመሪያው ጸሐፊ ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ የስትራቴጂያዊና የጸጥታ ጉዳዮች ተቋም ስራ አስፈጻሚ ዲሬክተር በቀደመው ወታደራዊ መንግስት በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ናቸው። ሁለተኛው ጸሐፊ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው። በአምስት ቋንቋዎች በየሶስት ወሩ የሚታተመው የዓለም ባንክ የጥናት መጽሔት ዋና አዘጋጅ ሆነውም አገልግለዋል። በቅርቡም ኢትዮጵያ ለምን ገለልተኛ የመጣኔ ሀብት አማካሪዎች መማክርት ማቋቋም እንደሚያስፈልጋት የሚሞግት አንድ ጥናታዊ ሰነድ ከሌሎች የሙያ አጋሮቻቸው ጋር በመሆን በተባባሪነት አዘጋጅተዋል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው ያከራከራቸው ሁለቱን ለምሽቱም የክርክራቸውን የመጨረሻ ክፍል ይዞ ቀርቧል። በቀደመው ክርክራቸው እልባት ከተደረገበት ይጀምራል። ዶክተር ዮናስ በእርስዎ ልጀምርና ወደ ሻለቃ ዳዊት እመለሳለሁ። ስለ ጋራ መግባባት አንስተዋል። ሕብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይንም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳው አንድ ጥያቄ እንመልከት። ይሄ በአገር ውስጥ አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ሕይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል ድክመት አይደለም ወይ? በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? በጣም ጥሩ ጥያቄ ነው። ይህን ጥያቄ በምንመልስበት ጊዜ ሶስት መሰረታዊ ነገሮች መያዝ አለብን፣ በእኔ አመለካከት። በመጀመሪያ ደረጃ በአሁኑ ጊዜ ስልጣን ላይ ያሉት ጠቅላይ ሚኒስትርና የእሳቸው አመራር ያለው ሁኔታ የከረረው ቢሆንም ቅሉ ያንን በዛ ደረጃ መፍታት ይችላሉ ወይ ብቃት አላቸው ወይም የሚለውን ጥያቄ ትንሽ የተነሳ ይመስላል በሻለቃም እና፣ ለዛ ያለ መልስ ሁለት አይነት ውጤት ሊያመጣ ይችላል። አንደኛው፣ የለም እሳቸው ብቃት የሌላቸው ሰው አይደሉም፣ ችግሩ በጣም ሰፊ ቢሆንም መቋቋም የሚችል ሰው ልናገኝ እንችላለን የሚል አንድ አጀንዳ ሊኖር ይችላል። በሌላ በኩል ደግሞ የለም ችግሩ በጣም ከባድ ነው፣ እኚህ ሰው ባለው ሁኔታ ላይ አንድ ሰው ሊያርግ የሚችለውን ሁሉ እያደረጉ ነው ግን እንደ ማንኛውም መንግስት ስህተት እየተሰራ ያለበት ሁኔታ ነው። ስህተት ያለበትን ቦታ እንጠቁማቸው፣ ድጋፍ እናደርግላቸው፣ አብረናቸው እንጓዝ፣ እንግፋ የሚል ሁለተኛ መልስ ሊያመጣ ይችላል። ሶስተኛው ትንሽም ቅር ያለኝ እንግዲህ መቼም በግልጽ እንነጋገር ከተባለ በሻለቃ ዳዊት አቀራረብ ላይ የጠቅላይ ሚኒስተሩን ለኢትዮጵያዊነት ወይም ለኢትዮጵያ ያላቸውን ኮሚትመንት የመጠየቅ ሁኔታ አለበት። ከቁርጠኝነትም ትንሽ ያለፍ ይችላል ኦሮሞነት ኢትዮጵያዊነት እኮ ነው። ኦሮሞ መሆን ኢትዮጵያዊነት ነው። በኦሮሞ አጀንዳ ወይስ በኢትዮጵያ ጠቅላላ አጀንዳ አልኩ እንጂ ኦሮሞ ኢትዮጵያዊ ነው ያልኩ ኢትዮጵያዊነት። ዶክተር ዮናስ እሺ። አዎ፣ እዚህ ጽሁፋቸው ላይ አንዳንድ ቦታ ላይ ለምሳሌ ፕራይም ሚኒስትሩን የጀዋር ኮሌጅ ይሏቸዋል። እንግሊዝኛውን የተጠቀምኩት ሚስኢንተርፕሬት እንዳላረጋቸው። ሁለተኛ ደግሞ አንድ ሁለት ሶስት ቦታ ላይ አንዳንድ ሰዎች ኢምፕሊሲትሊ ወይንም ኤክስፕሊሲትሊ ይሉታል በእንግሊዝኛ አብሮ የመስራት ወይንም ደግሞ አክሽን ለመውሰድ የሚል አለ እና ፕራይም ሚኒስተሩ የኦዲፒ ፓርቲ አባል ናቸው በዛ ደግሞ ለዛ ያላቸው አልጀንስ አለ በኢትዮጵያ መሪነታቸው ደግሞ የሚያደርጉት ብዙ የሚናገሯቸው ነገሮች አሉ ወደ ኢትዮጵያዊነት ለመመለስ ያንን ባደረጉ ቁጥር እና ጠቅላይ ሚኒስተሩን ችግር ላይ ናቸው ያሉ ትንርዳቸዋለ አይ ይህ ሰውዬ እኮ መጠርጠር አለብን ከኢትዮጵያዊነት ይልቅ ወደ ኦሮሞነት እያመሩ ነው የሚል አይነት ኢንሲኑዌሽን ወይንም ደግሞ እንደው ትንሽ ጥቆማም ቢሆን ለኢትዮጵያ ሕዝብ የሚያመጣው ትንሽ ከበድ ያለ ነገር ነው። ያንን ካልኩኝ በኋላ አሁን ያለውን ኮንትሮል ማድረግ አልቻሉም። ሆ ጠቅላይ ሚኒስተሩ የሚለው ይለው ጋር ልሄድ ሁለት አማራጭ ነው ያላቸው እኚህ ሰውዬ። አንደኛው ከአሁን በፊት እንደተደረገው ወታደሩን እየላኩ ይሄ ችግር የሚፈጥረውን ጸጥ ማስደረግ የምናስታውስ ከሆነ እኮ ለመጀመሪያ ጊዜ ችግር የተፈጠረው አማራው ግዛት ላይ ነበር በረከት ጎንደር የሆነ ሆቴል ውስጥ አለ በሚል መኪና ሲቃጠል ሆቴል ድንጋዮች ሲሰበሩ የዛን ጊዜ ነበረ አቋም መውሰድ የነበረባቸው ግን የለም ይሄን ነገር ቀዝቀዝ እናርገው በረድ እናርገው ከሚል ከዛ በኋላ አንዱ ሲል አንዱ ሲል አንዱ ሲል ሄደ ያላቸው አማራጭ የሚሊተሪ አይነት ዲክቴተርሽፕ ፈጥሮ ጸጥ ማስደረግ ነው በፎርስ ያንን ካደረግን የቲፒኤልፍ ግዛት ውስጥ ገባል ማለት ነው ቲቴልስም ደግሞ ሞክሮ አልሆነለትም። ሌላው ችግሩ ምንድን ነው? እንዲህ በጥላቻ የተመረዘ ነው፣ በየአቅጣጫው ነው። ይህ በኦሮሞ ላይም ብቻ አይደለም። እና እኚህ ሰውዬ ማድረግ የሚችሉት ኃይል ሳይጠቀሙ እንዴት ነው ዴሞክራሲን በምትለቅለት ጊዜ አንዳንድ ጊዜ ምረን ይወጣል። ያንን እንዴት ነው ማስተካከል ያለብን የሚለው ላይ ነው እንጂ ልንነጋገር የምንችለው ከዛ ውጭ ግን ተመልሰን በኃይል አንበርክከን የያዝ ነው ከተባለ ምንም አይነት ኃይል ካአሁን በኋላ የኢትዮጵያን ሕዝብ በጉልበት ሊገዛው አይችልም። ኦሮሞ አማራ ሊገዛ አይችልም። አማራ ኦሮሞ ሊገዛ አይችልም። ኢትዮጵያዊ ነኝ የሚለው ደግሞ የኢትዮጵያ ናሽናሊስት ሉጣ እና በጉልበት ሊያዝ ግን እንዳለ ኦሮሞ እሳት ነው የሚሆነው። መልካም ፈተናዎቹንም በየደረጃው አማራጭ ነው የሚሏቸውን በአይነት ለይተዋል። ድጋሚ እንዲነሱ የሚያደርጉ ሀሳቦች አንስተዋል። ወደ ሻለቃ ዳዊት ሊሄድና እመለሳለሁ። ሻለቃ ዳዊት በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩ ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱ ፈተናዎች ምክንያቱ የዛሬው ህገ መንግስት መሆኑን ያነሳሉ። በጽሁፎም በዝርዝር ሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ ዓመት በሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም እርስዎ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ይሄዳሉ። በእርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቅድም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ አላደረጉም በሚሏቸው ችግሮች ወይንም ደግሞ ማድረግ ሲገባቸው ያላደረጓቸው የሚጠየቁባቸውን ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም? እንግዲህ ዶክተር ዮናስ ዳለ የህግ የበላይነት ሲባል ህግ ይከበር ሲባል የግድ ሀይል መጠቀም ያስፈልጋል። ማሰር ሀይል ነው። ጦርነት ሲከፈት አንድ ቦታ ሄዶ መውጋት ሀይል ነው። መከላከል ሀይል ነው። ያ ያን ማለት ነው እንጂ በህዝብ ላይ ጦርነት ማወጅ አይደለም። ነገር ግን አጥፊዎችን መቅጣት ነው፣ አጥፊዎችን ማሰር ነው። ያ የጠቅላይ ሚኒስትሩ ስልጣን ነው። በዛ አኳያ ነው ሀይል የምንለው ህግ ማስከበር ማለት ነው። ሁለተኛው አሁን ለጠየቀው ዋናው መሰረቱ ምናልባት የተለያየ መግባባት አለን ይሆናለን። ግን የምገባኝ አብዛኛውም የኢትዮጵያ ህዝብ የሚገባው በወያኔ ጊዜ የነበረው ወያኔ ያስቀመጠው ህገ መንግስት ተጠያቂ ናቸው ለዚህ ሁሉ ችግር ኢፒአርዲኤፍ ማለት ወያኔ የመሰረተው ነው ነው ህገ መንግስቱም እንዳልኩት በማስረጃ የቀረበ ነው ህዝብ የመከረበት የህዝብ ህገ መንግስት አይደለም ስለዚህ እንደገና ያንን ህገ መንግስት ለመለወጥ ህዝብ ዘንድ መቅረብ አለበት አንድ ፍኖተ ካርታ አዘጋጅቻለሁ። የዛ ጊዜ ስፒቹ ላይ በጽሁፉም ተበትመዋል። ህዝቡ ጋር ቀርቦ ከዛ በኋላ ያ ህዝብ ያጸደቀው ህገ መንግስት ነው መንግስት የሚፈጥረው ያ ስርአት መደረግ አለበት። ለዚህ የሚያመራ ፍኖተ ካርታ አላየንም። እሳቸው የዕለት ተዕለት እሳት አደጋ ስራ ነው የሚሰሩት እንጂ የእሳቸው ሀሳብ ምን እንደሆነም አላወቅንም። በጠቅላላ የሀገሪቱ ሁኔታ እንዴት ነው የሚፈታው የሚል አልቀረበም ነው የምለው እኔ። ስለዚህ ያ ስላልተደረገ ያቃታቸው ነገር ሊኖር ስለሚችል ካቃሳቸው ወይም ዲዛይን ያርጉ ወይንም ደግሞ ፒአርዲኤስ ልዩ ስልጣን ሰጥቷቸው ህገ መንግስቱና የፒአርዲኤስ እንዲበተኑ፣ ከዛ እሳቸው የኢትዮጵያን አጀንዳ ይዘው የኦሮሞ ድርጅት መሪ ሳይሆን የኢትዮጵያን አጀንዳ ይዘው ኢትዮጵያን ያሸጋግሩ። ኢትዮጵያዊ በሙላ ከሳቸው ጋር ነው የሚሰለፈው። ቅድም ፕሮፌሰር ዮሐንስ ብልሃል። በጠቅላላው ኢትዮጵያ ከእግዚአብሔር በታች ያያቸው ሰው ናቸው። ብዙ ድጋፍ አላቸው። ያን ድጋፍ ተሸክመው ብዙ ነገር ሊሰሩ ይችላሉ። ያ ቤዝ አላቸው፣ ትልቅ ቤዝ አላቸው። ያ ቤዝ አሁን እየተሸባቀቀ ነው፣ ወደ ኋላ እየተመለሰ ነው። ስለዚህ ወደዛ መመለስ የሚችሉ ከሆነ ፒአርዴፍን ፓርላማን ያውጡ፣ ህገ መንግስቱን ያውጡ፣ እንደገና ህገ መንግስት የሚያወጣ አንድ ኮንቬንሽን ይመስርቱ። እሳቸው በብቸኛነት የኢትዮጵያ አጀንዳ ይዘው ሽግግሩን ይምሩ ነው የምለው እኔ። አማራጩ ይሄ ነው እንጂ ይሄንን የዘር ፖለቲካ ሳናቀፋ ወደ ምርጫው ብንሄድ አንደኛ መሄድ እንችላለን አላቸው። ምክንያቱም በየቀኑ እየተባባሰ የመጣ የጸጥታው ችግር ምርጫ ላይ መድረሳችን እርግጠኛ አይደለሁም። ከዛ ምርጫው ላይ ብንደርስም እንኳን ይሄንን ስታተስኮ ይሄንኑ ሁኔታ ይዘን ብንገባ የኢትዮጵያን ጸጥታ ሁኔታ አይመልሰውም፣ አያሻሽለውም ነው። መልካም። ዶክተር ዮናስ ለእርስዎ የሚሆነውን ላስከትል። በተጨባጭ አማራጭ ናቸው ከሚሏቸው ገለልተኛ የምጣኔ ሀብት ጉዳዮችን የሚከታተል መማክርት ጉባኤ መቋቋምን፣ ሌላ የታወቁ የምጣኔ ሀብት ባለሙያ አብሮት የሚሰሩ ዋቢ አድርገው ይገልጻሉ። ቀደም ብለው የተዛባ መረጃ ያሰራጫሉ እሱም አንድ ችግር ነው ባሉት በኩል መሰራት ያለበትን ክፍተት ያቀርባሉ። እስኪ ተጨባጭ ያድርጉልን። ዛሬ ካሉት ፈተናዎች ባሻገር በነኚህ በጽሁፎ ከተጠቀሱ አማራጮች ናቸው ከሚሏቸው ሀሳቦች ጋራ የትኞቹ መንገዶች በእርግጥ አሁን ያለውንም ፈተና ሊያሻግሩ ዘለቄታ ያለውም ለውጥ በኢትዮጵያ ውስጥ እንዲመጣ ያደርጋሉ ብለው ያምናሉ? ሻለቃና እኔ የምንስማማባቸው አንድ ትልቅ ነጥብ አለ። እሱም አሁን መጨረሻ ላይ የተናገሩት ነው። ከአስራ ዘጠኝ ዘጠና አራት በፈረንጆቹ አቆጣጠር ጀምሮ ያለው ኮንስቲትዩሽን ከመጽሐፍ አንስቶ ራቲፋይ ሲደረግ በኋላ መጨረሻ ላይ ሲጸድቅም የኢትዮጵያ ሕዝብ ተወካይ አልነበረውም። በተለይ የአማራው ሕዝብ ተወካይ አልነበረውም። አንደኛ። ሁለተኛ ያ ኮንስቲትዩሽን በተቋቋመበት ጊዜ መሰረቱን ስንመለከተው ቲፒኤልኤፍ በተለይ አማራውን ለማድከም ያወጣው ነበረ። ሪጅኖቹ ሲከፋፈሉ ጀምሮ የማግለል የማድቆስ፣ የመጣል ፍላጎት ያለበት ኮንስቲትዩሽን ነበረ። የእኔም አቋም ምንድን ነው? አሁን ባለበት ሁኔታ ምርጫ ማድረግ ማለት ያለውን ስታተስኮ ወይም አሁን ያለውን መሰረታዊ የአገዛዝ ሁኔታ እንዳለ እንዲቀጥል ማድረግ ማለት ነው። ምክንያቱም አሁን ይህ ነው። ምርጫ በሚደረግበት ጊዜ አማራ ስንት ተመራጭ እንደሚኖረው፣ ኦሮሞ ስንት ተመራጭ እንደሚኖረው የሚወሰነው በህዝብ ቁጥር በነበረው ነው በሁለት ሺህ ሰባት ያ ደግሞ ብዙ ፖለቲካ እንደነበረበት ውስጡ እናቃለን። ያ ሁሉ አማራውን አት ዲስአድቫንቴጅ ያደርገዋል የሚል እምነት አለኝ። ይሄ ኮንስቲቲዩሽን ሌሎቹንም እንኳን ሙሉ ለሙሉ ታርጌት ባያደርግ አማራው የተጓደለባቸው ነገሮች አሉ። ስለዚህ በአሁኑ ጊዜ አንደኛ በቴክኒክሊ ምርጫውን ማካሄድ አይቻልም። ምክንያቱም ግንቦት ሰባት አማራ ሀገር ውስጥ ሄዶ መግለጫና ህዝቡን መሰብሰብ ካልቻለ፣ አብን ኦሮሞ ሀገር ውስጥ ሄዶ እንደፈለገ ተዟዙሮ አጀንዳውን እና ትኑን ማቅረብ ካልቻለ ምን አይነት ምርጫ ነው የሚሆነው? የሚለው ጥያቄ አለ። ሶስተኛው ደግሞ አሁን የኢትዮጵያ መንግስት ምን ያህል ነው ኮንትሮል የሚያደርገው? ትግራይ ውስጥ ምርጫ ቢደረግ ቲፒኤልኤፍ እኔነ ብቻ ይህን ነው የማደርገው ቢል፣ ሌላው የትግራይ ህዝብ እንዴት አድርጎ ነው የኢትዮጵያ መንግስት የዛን እንኳን መብት የሚጠብቀው? የሚለው ብዙ ጥያቄዎች አሉ። ግን አሁን ያለውም ሁኔታ ደግሞ አይፈቅድልንም ያንን ለማድረግ። ስለዚህ በመጀመሪያ ደረጃ ሮድማፕ ውስጥም ከመግባታችን በፊት አሁን ጠቅላይ ሚኒስትሩ ምን ብለው ነበረ? ጠቅላላ ኢትዮጵያውያኖችን አገናኝተው የሚያነጋግር መድረክ መፈጠር አለበት ይላሉ። እኔ ከዛም ትንሽ አለብላለሁ። መጀመሪያ እዛ ከመድረሳችን በፊት የእያንዳንዱ ብሔር መድረክ መፈጠር አለበት። አሁን አማራ ሀገር የተመለከትክ እንደሆነ ከአክራሪ ጀምረህ የተለያዩ ግሩፖች አሉ። ኦሮሞ ሀገር የገባህ እንደሆነ ማን ነው ምንድን ነው የሚፈልገው የሚለውም ገና የለየለት ነገር አይደለም። ምንድን ነው አማራ ኦሮሞ ውስጥ ራሱ የማዕከላዊው መውጣት አለበት። አሁን አስር አስራ አምስት ወይንም ስድስት ወይንም ሰባት አክራሪ ስለዚህ ከኦሮሞ ውስጥ መካከሉ ይሄ በኢትዮጵያዊነቱ አምኖ የኦሮሞነቱን መብት ማስከበር የሚፈልግ በአማራ ውስጥ ኢትዮጵያዊነቱን አምኖ የአማራን ሕዝብ እንዲከበር የሚፈልግ አሁን የአማራው አዲሱ ፕሬዚዳንት በቅርብ የተናገሩት ጥሩ ነገር አለ። አንደኛ ጠንካራ ናቸው፣ በዛ ወዳቸዋለሁ። ይሄ የአማራን መብት ማስከበር በሚለው ላይ ጠንከር ያላቋም አላቸው። በጣም ጥሩ ነገር ግን አንድ የተናገሩት ነገር አለ። የአማራን መብት ማስከበር የምንችለው የኢትዮጵያን መብት እስካስከበርን ድረስ እና በኢትዮጵያ ስር እስካለን ድረስ ነው ብለዋል። ይሄ አንድ ትልቅ የፖለቲካ አቋም ነው። አብንን የተመለከከው እንደሆነ ደግሞ በአሁኑ ጊዜ ስለ ኢትዮጵያ ታንሱብለን አያቶቻችን በሰሩት በኢትዮጵያዊነታችን ለጥያቄም ሊቀርብ አይችልም። አሁን ግን የእኛ ዋናው ኃላፊነታችን አማራን ማደራጀት ነው፣ ከዛ በኋላ እንነጋገርበታለን ይለዋል። ኢትዮጵያ በአሁኑ ጊዜ እየታመሰች ያለ፣ ስለ ኢትዮጵያ ታንሱልኝ የሚለው ቋንቋ አይገባኝ። ስለዚህ ያ ራሱ አማራ ውስጥ እንደዛ አይነት ሁኔታ መካሄድ አለበት። ደቡብ ህዝብ ውስጥ አሁን ቅድም ሻለቃም እንደተናገሩት የተለያዩ ድርጅቶች ተነስተው ግማሹ ገነጠላሉ ይላል። የተለያየ ነገር አለ በየሪጅኑ ሰከን ያለ ኮንፈረንስ ተካሂዶ ያ ኮንሰንሰስ ወጥቶ አትሊስት በመጀመሪያ ደረጃ በሪጅን ደረጃ ስምምነት ከተፈጠረ በኋላ ያንን ናሽናል ለአንጥጥህ የአገር ኮንሰንሰስ እንስራ ማለት ይቻላል። የጋራ መግባባት ኤግዛክትሊ። አንደኛ እሱ ነው። ሁለተኛ ግን በጣም አስቸኳይ የሆነው ነገር ካውንተር ባላንስ የሚያደርግ የኢትዮጵያ ናሽናሊስት ሚዲያ አልተፈጠረም። ያ ለምንድን ነው ያልሆነው ብለን መጠየቅ አለብን። እኔ ብዙም የውስጥ እንትናቸውን አላውቅም፣ ግን ግንቦት ሰባት የሚባለው ኢትዮጵያዊነትን ይዤ ብሎ ሲነሳ፣ ሌሎችም እንዲሁ አሉ። እነሱ ደግሞ ከመሬት መነሳት አልቻሉም። ይሄ ጠቅላይ ሚኒስተሩ ሲመጡ ሆ ብሎ ተነስቶ የነበረው ከሰማይ በታች ያለው ያሉት ቅድመ ሻለቃው ፕላትፎርም የለውም ሀሳቡን የሚያራምድበት መድረክ የለውም። ያ መመቻቸት አለበት ነው የሚሉት። ድጋፍ እንኳን የሚሰጥበት መልካም ሻለቃ ዳዊት፣ በአጭሩ በነጥብ የሚያስቀምጧቸው ካሉ ድል ስቶ ዶክተር ዮናት ያልከው በሞላ እደግፋለሁ። ነገር ግን አሁን አንተ ያቃተህ ምንድን ነው? ኃላፊነቱ የጠቅላይ ሚኒስትሩ ነው ማለት ነው። ያቃተህ እኮ ይሄ ሁሉ ስራ መሰራት ያለበት እኮ በሄደው ስቴት ነው፣ በርዕሰ ብሄሩ ነው። እንዴት አድርጎ ከዚህ ውስጥ መጡ ህዝቡን መውቀስና እሳቸውን ከዚህ ነጻ ማድረግ ይቻላል? አይቻልም። ኃላፊነቱ የእሳቸው ያ ሁሉ ኃላፊነቱ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ማድረግ የሚገባቸውን አላደረጉም። ሻለቃ ዳዊት፣ ለዶክተር ዮናስ እድል ለመስጠት ሰዓት ስለሌለኝ ግማሽ ደቂቃ ነው ያለን። ቅድም ስለ ፖለቲካ ምህዳሩ መጥበብ ጨርሶ አለመስፋት ተችተው ነበረ። እነኚህ የገቡት መግባት ያለባቸው ሁኔታ ላይ የነበረውን ችግር በተጨባጭ አስረግጠዋል። ትጥቅ መፈታት ነበረበት ብለዋል። መግባታቸው ግን የምህዳሩ መስፋት አይደለም ወይ በሀገር ውስጥ ያለውን በአንድ ድርጅት ተጠቅሎ መያዝና ሌሎች እምነት ሀሳባቸውን መግለጽ የማይችሉበት ሁኔታ መለወጡ በተጨባጭ የሰሩት ስራ አይደለም ወይ ጠቅላይ ሚኒስትሩ? አይደለም ምን ጥቅም አለው? ባይገቡ ይሻል ነበር እንጂ አሁን ስለገቡ አገሩ ተበጠበጠ እና ሲገቡ መሳሪያቸውን አስቀምጠው ህብረተሰብ ውስጥ ገብተው እንደማናቸውም ህብረተሰብ አብረው መስራት እና አብረው ህብረተሰብ ሰላቅተው በሰላም የሚኖርበት ኦሪንቴሽን ፕሮግራም ተሰጥቷቸው፣ ስራ ተሰጥቷቸው ይገባሉ። አሁን በቀደም ዕለት ግንቦት ሰባቱ ምን ዘለቀ ሲናገር የነበረው ያለ በፍጹም ችግር ላይ ነው ያቸው ያሉት መሳሪያቸውን ይዘው የት እንደሚሄዱ ጨንቋቸዋል። እኛም በኋላ የነበርኩኝ እና ይሄ አልተደረገማ። አሁን ዛሬ የሚያወት ችግር የዛን ችግር ነው። ከመጠን በላይ የሆነ ነገር መግታት ይችላሉ፣ ህግ ማውጣት ይችላሉ፣ ማሰር ይችላሉ፣ አላደረጉም። ይሄ ሁሉ ጥያቄ አለ፣ ሰው የሚጠይቀው ጥያቄ ነው። አመራር ቀንድ አቅጣጫ ይዘው አማካሪ ደግሞ ያሰ ኖሌጅ እውቀት ላይ መሰረት ያለው ተመክሮ ላይ መሰረት ያለው አማካሪ ያስፈልጋቸዋል። በዛ አይሰራም። እድሜ ጥበብ ነው፣ በእድሜ ገፋዋል፣ ተመክሮ ጥበብ ነው። እነዚህ ሰዎች ሁሉ አካባቢያቸው አድርገው አዳማጭ መሆን አለባቸው። ይሄን ከሆነ ሊታረም ይችላል። ምናልባት ልጅነት ሊሆን ይችላል፣ ወይም ደግሞ ኤክስፒሪየንስ ማጣት ሊሆን ይችላል። ግን ለመታረም ጊዜ አላቸው። አለበለዚያ እቺ ሀገር እየወደቀች ነው። ለነገ የምንለው ነገር የለንም። ዛሬ ነው መፈጸም ያለበት። ነገ ኢትዮጵያ ወደኋላ ልትመለስ የማትችልበት ሁኔታ ውስጥ ትገባለች። መልካም። ጠበቅ ያለውና ወሳኙን ነገር በምትነጋገሩበት ሰዓታችን አለቀ። ለነገ ጊዜ የለም ብለዋል። ነገር ግን ሊስተካከል የሚችል እድል መኖሩንም ጠቁመዋል። ሻለቃ ዳዊት ክርክራችሁን እንደሚቀጥል ገምታለሁ። አድማጮችም በያሉበት እንደሚከራከሩ እንደሚወያዩ ተስፋ አድርጋለሁ። ምናልባት መልሰን ስናመጣችሁ የሚያድር ለሌሎችም የሚሆን አንድ ጥያቄ አድማጮች እንዲከራከሩበት እንዲነጋገሩበት እንተው የተለየ ሀሳብ ይዘው የሚነሱ ለሌሎች ደንታ የሌላቸው የሚመስሉ ወገኖች እራሳቸው በእርግጥ የያዙት መንገድ የሚፈልጉበት ቦታ ያደርሳቸዋል ወይም አድማጮች ተወያዩ፣ ተነጋገሩ ቀደም ብሎ በተነሱትም ላይ ሻለቃ ዳዊት ወልደ ጊዮርጊስ ዶክተር ዮናስ ብሩ መልሰን እንደምናገኛቸው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። ዶክተር ዮናስ በጣም ይቅርታ፣ ዮሐንስ እያልኩ ተናግሬያለሁ። ይቅርታ አድርግልኝ። ሜሪላንድ ከሁለት ሳምንት በኋላ እመጣለሁ። እዛ እፈልግሃለሁ፣ እንገናኛለን። በሉላ ማሀልታይነት አሉላ ሁልጊዜም ኢንተርቪው ሲያደረግ ረጋ ያለ ሆምወርኩን ሰርቶ አጥንቶ ይመጣል። ወጣት ነው። በጣም አከብረሃለሁ። አሉ ላሁል ጊዜ በጣም አከብረሃለሁ። እኔም አይሸርዳት በጣም አመሰግናለሁ።